የዲደብሊው ዜና በመጀመሪያም ዋና ዋና ዜና በጎፋ ዞን ጊዜ ጎፋ ወረዳ በደረሰው የመሬት መንሸራተት አደጋ የሟቾችን አስከሬን የማፈላለጉ ስራ ማብቃቱን የደቡብ ኢትዮጵያ ክልል መንግስት አስታውቋል። የትግራይ ክልል ጊዜያዊ አስተዳደር የህወሓት አመራሮችን ኮነነ። ጊዜያዊ አስተዳደሩ የህወሓት አመራሮችን የኮነነው በሙስና በተደራጀ የመሬት ዘረፋ በመሳሪያ ንግድና በህገ ወጥ የሰዎች ዝውውር ነው። የሱዳን ወታደራዊ መሪ ጀኔራል አብዱል ፈታህ አልቡርሃን የግድያ ሙከራ ተፈጸመባቸው። ሙከራው በሱዳን ጦር ሰራዊትና በአማጺው ፈጥኖ ደራሽ ኃይል መካከል ሲውዘርላንድ ውስጥ የሰላም ድርድር ከመጀመሩ በፊት ነው። የሐማስ መሪ እስማኤል ሃኔህ ኢራን ውስጥ ከጠባቂያቸው ጋር ተገደሉ። ግድያውን ተከትሎ በፍልስጤም አንጃዎች በዌስት ባንክ የተቃውሞ ሰልፍና አጠቃላይ የስራ ማቆም አድማ ተጠርቷል። የሐማስ ተቀናቃኝ የሆነው የፍልስጤሙ ፕሬዝዳንት የማህሙድ አባስ ፋታህም ግድያውን አውግሷል። ሩሲያ ኪየቭን በሰው አልባ አውሮፕላኖች ስትደበድብ መዋሏን የዩክሬን ባለስልጣናት ገልጸዋል። ዜናው በዝርዝር በጎፋ ዞን ጊዜ ጎፋ ወረዳ በደረሰው የመሬት መንሸራተት የቀሪ ሰዎችን አስከሬን የማፈላለጉ ስራ ማብቃቱን የደቡብ ኢትዮጵያ ክልል መንግስት አስታውቋል። የክልሉ መንግስት ኮሚኒኬሽን ቢሮ እንዳስታወቀው ያልተገኙ ሟቾችን የመፈለጉ ስራ ያበቃው አደጋው ከተከሰተበት ከባለፈ ሐምሌ 15 ጀምሮ እስከ ትናንት ድረስ የቁፋሮ ስራው ሲካሄድ ከቆየ በኋላ ነው። በፍለጋው 243 አስከሬን በማግኘት በክብር እንዲያርፍ ሲደረግ፣ የስድስት ሰዎች አስከሬን ግን እስከ ትናንት ተፈልጎ አለመገኘቱን ነው የቢሮ ኃላፊዋ ወይዘሮ ሰናይት ሰለሞን ለጋዜጠኞች በሰጡት መግለጫ የተናገሩት። በአስክሬን ማፈላለግ ስራው ወደ 200 አርባ ሶስት የሚሆኑ ወገኖችን እስክሬናቸውን አግኝተን በክብር ማሳረፍ ችለናል ማለት ነው። ከዛ ውጪ ወደ ስድስት የሚሆኑ ወገኖች ደግሞ ከቦታው ላይ ማግኘት አልተቻለም። በአደጋው ጉዳት የደረሰባቸውን ለመለየት በአካባቢው ነዋሪዎች የቤት ለቤት መረጃ የማሰባሰብ ስራ መከናወኑን የጠቀሱት የቢሮ ኃላፊዋ አስከሬናቸው ሊገኙ ያልቻሉ የአደጋው ሰለባዎችን ለመዘከርም በቦት መታሰቢያ ለማኖር መታቀዱን ገልጸዋል። ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር በጋራ ውይይት በማድረግና በመተማመን ከስፍራው ማግኘት ያልቻልናቸውን ስድስት ወገኖችን በሚወክል መንገድ አካባቢውን አካሎ በክብር ለማኖር በስፍራው መታሰቢያ የሆኑ ችግኞችን የመትከልና ከማህበረሰቡ ጋር ተግባቦት ተፈጥሯል። በአደጋው ጉዳት የደረሰባቸው 15 ሰዎች ሕክምና እየተደረገላቸው እንደሚገኙና አብዛኛዎቹ በጥሩ ጤንነት ላይ መሆናቸውንም የቢሮ ኃላፊዋ ተናግረዋል። አደጋው ከደረሰበት ጊዜ አንስቶ ኢትዮጵያን ከሀገር ውስጥና ከውጭ የሚያደርጉት ድጋፍ አሁንም ድረስ መቀጠሉን የጠቀሱት ወይዘሮ ሰናይት እስካሁን በጥሬ ገንዘብ አምሳ ሚሊዮን ብር በአይነት ደግሞ ከሰባ ሚሊዮን ብር በላይ የሚገመት ቁሳቁስ ድጋፍ ተገኝቷል ብለዋል። የትግራይ ክልል ጊዜያዊ አስተዳደር የህወሓት አመራሮችን ኮነነ። የህወሓት ምክትል ሊቀመንበርና የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ በወቅታዊ ጉዳዮች ላይ ለክልሉ ቴሌቪዥን ጣቢያ በሰጡት ቃለመጠይቅ የህወሓት ከፍተኛ አመራሮች የጊዜያዊ አስተዳደሩን ስራዎች ሆን ብሎ በማደናቀፍና በማጥላላት ላይ መሰማራታቸውን ገልጸዋል። አቶ ጌታቸው አያይዘውም በየደረጃ ያሉ አመራሮችና የአስተዳደር መዋቅርም በህገ ወጥ የማዕድናት ዝርፊያ፣ ህገ ወጥ የሰዎች ዝውውር፣ በመሬት ወረራ፣ በጦር መሳሪያ ሽያጭና በሌሎች ህገ ወጥ ተግባራት ተሳትፎ እንዳለው ገልጸዋል። ህወት በየጊዜው የሚያካሄዳቸው ረዣዥም ስብሰባዎች ትግራይን ወቅታዊ ሁኔታ ገምግሞ የመፍትሄ አቅጣጫ የሚያስቀምጡ ሳይሆኑ የስልጣን ሽኩቻ መድረኮች መሆናቸውንም አቶ ጌታቸው አመልክተዋል። በሌላ በኩል በትግራይ የሚንቀሳቀሱ ሶስት የተቃዋሚ ፖለቲካ ፓርቲዎች በጋራ በሰጡት መግለጫ ህወሓት ውስጥ ሽኩቻውን ወደ ህዝብ ለማስገባት እየሰራ ነው በማለት የወቀሱ ሲሆን የፌዴራል መንግስቱም አለመግባባት ሲፈጠር በትግራይ ህዝብ ላይ ማስፈራሪያ ከመሰንዘር እንዲቆጠብ ጥሪ አቅርበዋል። ፓርቲዎቹ ከዚህ ቀደም በጋራ ባወጡት መግለጫም የትግራይን ህዝብ ችግር በወጉ እየፈታ አይደለም በሚል ጊዜያዊ አስተዳደሩን ተችተዋል። የሱዳን ጦር ኃይሎች አዛዥ ጄኔራል አብዱል ፈታህ አል ቡርሃን የግድያ ሙከራ ተደረገባቸው። የሱዳን ጦር ኃይሎች አዛዥ ጀነራል አብዱል ፈታህ አልቡርሃን የግድያ ሙከራ መደረጉን ሮይተርስ የዜና ምንጭ የዓይን እማኞችን ጠቅሶ ዘግቧል። በአልቡርሃን ላይ የግድያ ሙከራ የተፈጸመው በድሮን ጥቃት መሆኑንም የዜና ምንጩ ገልጿል። ጥቃቱ የተፈጸመው በአገሪቱ ጦር ዋና መቀመጫ ካደረጋት ፖርት ሱዳን በመቶ ኪሎ ሜትር ርቀት ላይ በሚገኝ ጊቤት በተባለ የጦር ሰፈር ውስጥ ሲሆን አምስት ሰዎች ከተገደሉበት የሰዋ አልቫ አውሮፕላን ጥቃት አልቡርሃን አንዳችም ጉዳት ሳይደርስባቸው መውጣታቸውን የጦር ሰራዊቱ ቃል አቀባይ ሐሰን ኢብራሂም ዛሬ አረጋግጠዋል። የግድያ ሙከራው የተፈጸመው ጄኔራል አልቡርሃን በምስራቃዊ የሀገሪቱ ክፍል በሰራዊት ምረቃ ስነ ስርዓት ላይ ታድመው በነበረበት ወቅት በፈጥኖ ደራሽ ኃይሉ ነው ተብሏል። ፈጥኖ ደራሽ ኃይሉ ግን እስካሁን ያለው ነገር የለም። በሱዳን በጄኔራል አልቡርሃን የሚመራው የሀገሪቱ ጦርና በጄኔራል መሐመድ ሐምዳን ዳጋሎ ሐሚት የሚመራው የፈጥኖ ደራሽ ኃይል መካከል ላለፉት 15 ወራት በርካቶችን ለሞትና ለመፈናቀል የዳረገ ደም አፋሳሽ ጦርነት እየተደረገ ይገኛል። የሐማስ መሪ እስማኤል የኔህ ኢራን ውስጥ ከጠባቂያቸው ጋር ተገደሉ። የሐማስና የኢራን አብዮታዊ ዘብ ዛሬ እንደተናገሩት የሐማስ መሪ እስማኤል ሃኔ በኢራን ዋና ከተማ ቴህራን ተገድለዋል። እስራኤል፣ የዩናይትድ ስቴትስ፣ የአውሮፓ ሕብረት ብረታንያና ተከታዮቻቸው በአሸባሪነት የፈረጁት የፍልስጤሙ ታጣቂ ቡድን ሐማስ የፖለቲካ መሪው ሃኔ የተገደሉት ቴህራን በሚገኘው ዋና መስሪያ ቤታቸው በተፈጸመ ጥቃት ሲሆን ግድያው ምርመራ እየተደረገበት መሆኑም ተገልጿል። የሐማሱን መሪ መገደላቸውን ተከትሎ ሐማስ ባወጣው መግለጫ መሪው የተገደሉ ት ከአንድ ጠባቂያቸው ጋር በእስራኤል በተፈጸመ ጥቃት መሆኑን አሳውቋል። አንድ የሐማስ ከፍተኛ ባለስልጣን በበኩላቸው እስማኤል ሃኔህ በእስራኤል ጥቃት መገደላቸውን በመግለጽ ሐማስ ለዚህ ምላሽ እንደሚሰጥ ተናግረዋል። ግድያውን ተከትሎ በፍልስጤን ማንጃዎች አንጃዎች በዌስት ባንክ የተቃውሞ ሰልፍና አጠቃላይ የስራ ማቆም አድማ ተጠርቷል። የሐማስ ተቀናቃኝ የሆነው የፍልስጤሙ ፕሬዝዳንት የማህሙድ አባስ ፋታህም ግድያውን አውግዟል። በቴህራን ለተፈጸመው ኢሃኒዬ ግድያ የእስራኤል ባለስልጣናት እስካሁን ኃላፊነቱን አልወሰዱም። አዲሱ የኢራን ፕሬዝዳንትም ስለ ግድያው የሰጡት ይፋዊ አስተያየት የለም። ሟቹ በቅርቡ በአዲሱ የኢራን ፕሬዝዳንት በዓለ ሲመት ላይ ተገኝተው ነበር። ይህ ዶቼ ቬለ ነው። ሩሲያ ኪየቭን በሰው አልባ አውሮፕላን ስትደበድም መዋሏን የዩክሬን ባለስልጣናት ገለጹ። የዩክሬን አየር ኃይል እንዳስታወቀው የሩሲያ ጦር ኃይሎች አንድ የክሩዝ ሚሳይልና 89 የኢራን ሰራሽ ሰው አልባ አውሮፕላኖችን በኪየቭ ባንድ ጀንበር መሞከራቸውን የዩክሬን አየር ኃይል አስታውቋል። ነገር ግን በጥቃቱ ምንም አይነት ጉዳት እንዳልደረሰ ባለስልጣናቱ ተናግረዋል። ጥቃቱ ሩሲያ በታክቲካል የኒውክሌር ጦር መሳሪያ መዘርጋት ላይ ያተኮረ ሶስተኛውን ልምምድ መጀመሯን ተከትሎ መሆኑ ታውቋል። ሩሲያ በታክቲካል ኒውክሌር ጦር መሳሪያ ዝርጋታ ላይ ያተኮረው ሶስተኛውን ልምምድ ጀምራለች ሲል የሀገሪቱ መከላከያ ሚኒስተር ዛሬ በሰጠው መግለጫ አስታውቋል። የሩሲያ የመጀመሪያ ደረጃ የኒውክሌር ልምምድ በግንቦት ወር የተጀመረ ሲሆን ሁለተኛ ደረጃው ደግሞ ቤላሮስ በተሳተፈችበት ባለፈው ሰኔ ወር ተካሂዷል። የሩሲያው ፕሬዝዳንት ቭላድሚር ፑቲን በየካቲት 2022 የሩሲያ ዩክሬን ወረራ በጀመረበት ጊዜ አንስቶ አስቸጋሪ ሁኔታ ከገጠማቸው ኒውክሌር ጦር መሳሪያዎችን እንደሚጠቀሙ ገልጸዋል። እንደ እንደ ክሬምሊን ፑቲን እነዚህ ልምምዶች በግንቦት ወር መጀመሪያ ላይ ያስጀመሩት ከምዕራባውያን ሀገራት ለሚሰነዘሩ ዛቻዎች ምላሽ ነው ተብሏል። በተለይ የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን ወታደሮቻቸውን ወደ ዩክሬን ለመላክ እቅድ እንዳላቸው ከጠቀሱ በኋላ ነው። በመጨረሻም ስፖርት 19ኛው የአውሮፓ ስፖርትና የባህል ውድድር በቤልጅየም መካሄድ ጀመረ። ከትናንት ማክሰኞ ሐምሌ 23 ቀን ጀምሮ በቤልጅየም ጌንስ የሮንስ ስፖርት ማዕከል በመካሄድ ላይ የሚገኘው 19ኛው የአውሮፓ ስፖርትና የባህል ውድድር አውሮፓ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያን የሚሳተፉበት ነው። በውድድሩ በተለያዩ የአውሮፓ ሀገሮች የሚገኙ የትውልደ ኢትዮጵያን የእግር ኳስ ቡድኖች የሚሳተፉ መሆኑንም የፌዴሬሽኑ ፕሬዚዳንት አቶ አሳየህኝ ጥላሁን በተለይ ለዶቼ ቬለ ገልጸዋል። በጎርጎሪያኑ 2002 ዓመተ ምሕረት የተቋቋመው የአውሮፓ የኢትዮጵያን የስፖርት ፌዴሬሽን ዋና ዓላማው ትውልደ ኢትዮጵያውያንን የማገናኘትና ኢትዮጵያዊነትን ማክበር መሆኑን የገለጹት ፕሬዚዳንቱ ፌዴሬሽኑ በኦሎምፒክ ቻርተር የሚመራ በመሆኑ ከዘር፣ ከሃይማኖትና ከፖለቲካ ወገንተኝነት የጸዳ ነውም ብለዋል። የስፖርት ማህበሩ ከፖለቲካ፣ ከሃይማኖት፣ ከዘር ነጻ በኦሎምፒክ እሴቶች ቻርተር የምንመራንን ምንም ውስጥ መሳተፍ አንፈልግም። ምንወግነው ከኢትዮጵያ ነው። ወገንተኝነታችን ከኢትዮጵያ ጋር ነው። እንደዛ ስንል ደሴት ፈጥረን የህዝቡ ሐዘን፣ የህዝቡ ጉዳት፣ የህዝቡ ለቅሶ አይሰማን መልም ለዛ ቦታ እና መድረክ አለው። እቺ ክልልች ግን እዚች ቦታ ላይ ዘር ይዘን እዚህ ሰት ሃይማኖት ይዘን ፖለቲካ ይዘን መጥተን መነጋገር መሳተፍም በጣም ይከብደናል። ለራሱ ቦታ እና መድረክ አለው። ለአራት ቀናት የሚዘልቀው ይህ ዝግጅት የእግር ኳስ ውድድሮች በተጨማሪ በርካታ ታዋቂ ጥበብ ሰዎች የሚሳተፉባቸው የባህል ዝግጅቶች መኖራቸውንም አቶ አሳየኸኝ ጨምረው ገልጸዋል። ይህ ዶቸበለ ነው። ዜናውን ከማጥባታችን በፊት ዋና ዋናዎቹን በድጋሜ ላስታውሳችሁ። በጎፋ ዞን ጊዜ ጎፋ ወረዳ በደረሰው የመሬት መንሸራተት አደጋ የሟቾችን አስከሬን የማፈላለጉ ስራ ማብቃቱን የደቡብ ኢትዮጵያ ክልል መንግስት አስታውቋል። የትግራይ ክልል ጊዜያዊ አስተዳደር የህወሓት አመራሮችን ኮነነ። ጊዜያዊ አስተዳደሩ የህወሓት አመራሮችን የኮነነው በሙስና፣ በተደራጀ መሬት ዘረፋ፣ በመሳሪያ ንግድና በህገወጥ የሰዎች ዝውውር ነው። የሱዳን ወታደራዊ መሪ ጄኔራል አብዱልፈታህ አልቡርሃን የግድያ ሙከራ ተፈጸመባቸው። የግድያ ሙከራው በሱዳን ጦር ሰራዊትና በአማጺው የፈጥኖ ደራሽ ኃይል መካከል ስዊዘርላንድ ውስጥ የሰላም ድርድር ከመጀመሩ በፊት ነው። የሐማስ መሪ እስማኤል ሄኔህ ኢራን ውስጥ ከጠባቂያቸው ጋር ተገደሉ። ግድያውን ተከትሎ በፍልስጤም አንጃዎች በዌስት ባንክ የተቃውሞ ሰልፍና አጠቃላይ የሥራ ማቆም አድማ ተጠርቷል። የሐማስ ተቀናቃኝ የሆነው የፍልስጤሙ ፕሬዝዳንት የማህሙድ አባስ ፋታህም ግድያውን አውግዟል። ሩሲያ ኬቭን በሰዋልቫ አውሮፕላኖች ስትደበድሙ ዋሏን የዩክሬን ባለስልጣናት ገለጹ። ዜናው አበቃ። አድማጮች የዓለም ዜናውን ከፀሐይ ተከታተልን። ስርጭታችን ቀጥሏል።